ትንቢተ ኤርምያስ ምዕራፍ አስራ አምስት እግዚአብሔርም እንደዚህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አይዘነብልም። ከፊቴ ጣላቸው ይውጡ። እነርሱም ወዴት እንውጣ ቢሉህ፣ አንተ እግዚአብሔር እንዲህ ይላል፣ ለሞት የሆነ ወደ ሞት ለሰይፍም የሆነ ወደ ሰይፍ፣ ለራብም የሆነ ወደ ራብ፣ ለምርኮም የሆነ ወደ ምርኮ ትላቸዋለህ። ሰይፍን ለመግደል ውሾችንም ለመጐተት የሰማያትንም ወፎች የምድርንም አራዊት ለመብላት እና ለማጥፋት አራቱን ዐይነት ጥፋት አዝባችኋለሁ ይላል እግዚአብሔር። የይሁዳም ንጉሥ የሕዝቅያስ ልጅ ምናሴ በኢየሩሳሌም ስላደረገው ሁሉ በምድር መንግሥታት ሁሉ መካከል ለመከራ አሳልፌ እሰጣቸዋለሁ። ኢየሩሳሌም ሆይ የሚራራልሽ ማን ነው? የሚያዝንልሽስ ማን ነው? ወይስ ስለ ደህንነትሽ ይጠይቅ ዘንድ ፈቀቅ የሚል ማን ነው? አንቺ እኔን ጥለሻል፣ ይላል እግዚአብሔር፣ ወደ ኋላሽ ተመልሰሻል። ስለዚህ እጄን በአንቺ ላይ ዘርግቼ አጥፍቼሻለሁ፣ ከይቅርታ ደክሜ ያለው። በአገርም ደጆች ውስጥ በመንሽ አበጠሬያቸዋለሁ የወላድ መካን አድርጌአቸዋለሁ ሕዝቤንም አጥፍቼ ያለሁ። ከመንገዳቸውም አልተመለሱም መበለቶቻቸውም ከባሕር አሸዋ ይልቅ በዝተውብኛል። በብላቴኖች እናት ላይ በቀትር ጊዜ አጥፊውን አምጥቼ ያለሁ። ጣርንና ድንጋጤን በድንገት አምጥቼባታለሁ። ሰባት የወለደች ደክማለች፣ ነፍሷንም አውጥታለች። ቀን ገና ሳለ ፀሐይዋ ገብታባታለች። አፍራለች፣ ተዋርዳማለች። የተረፉትንም በጠላቶቻቸው ፊት ለሰይፍ አሳልፌ እሰጣለሁ። እናቴ ሆይ ወዮልኝ! ለምድር ሁሉ የክርክርና የጥል ሰው የሆንሁትን ወለድሽኝ። ለማንም አላበደርሁምም ማንም ለእኔ አላበደረም፣ ነገር ግን ሁሉ ይረግመኛል። እግዚአብሔር እንዲህ አለ፣ በእውነት ለደኅንነትህ አጸናሃለሁ። በእውነት በመከራና በጭንቅ ጊዜ ጠላትህ እንዲለምንህ አድርገዋለሁ! በውኑ ብረትን የሰሜንን ብረት ናስንም የሚሰብር አለን? በዳርቻህ ሁሉ ስላለ ኀጢአትህ ሁሉ ባለጠግነትህና መዝገብህን ለመበዝበዝ በከንቱ እሰጣለሁ። የምታቃጥላችሁ እሳት ከቍጣዬ ትነድዳለችና ከጠላቶችህ ጋር ወደማታውቀው ምድር አሳልፍሃለሁ። አቤቱ አንተ ታውቃለህ፣ አስበኝ ጐብኘኝም፣ የሚያሳድዱኝንም ተበቀላቸው እንጂ አትታገሣቸው፣ ስለ አንተ ስድብን እንደ ታገሥሁ እወቅ። ቃልህ ተገኝቶአል። እኔም በልቼዋለሁ። አቤቱ የሠራዊት አምላክ ሆይ በስምህ ተጠርቻለሁና፣ ቃልህ ሐሤትና የልብ ደስታ ሆነኝ። በዋዘኞችና በደስተኞች ጉባኤ አልተቀመጥሁም። ቍጣን ሞልተህብኛልና በእጅህ ፊት ለብቻዬ ተቀመጥሁ። ስለ ምን ሕመሜ አዘወተረኝ ቁስሌ ስለምን የማይፈወስ ሆነ? ስለምንስ አልሽርም? አለ በውኑ እንደ ሐሰተኛ ምንጭ እንዳልታመነች ውሃ ትሆነኛለህን? ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ለዚህ ሕዝብ የተመሸገ የናስ ቅጥር አደርግሃለሁ። ይዋጉሃል እኔ ግን ለማዳን ከአንተ ጋር ነኝና አያሸንፉህም። ከክፉ ሰዎችም እጅ እታደግሃለሁ፣ ከጨካኞችም ጡጫ እቤዥሃለሁ።